የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሚያዝያ 10 2014 ዓ.ም ዝግጅታችን ጀመረ። በሁለቱ የባሌ ዞኖች በደረሰው ድርቅ ምክንያት ከ900 ሺህ ሰዎች በላይ የምግብ እርዳታ ይፈልጋሉ ተብሏል። በአማራ ክልል ግጭት በተከሰተባቸው አካባቢዎች ውስጥ ከ28 ሺህ ሰዎች በላይ ለአእምሮ መታወክ ሊጋለጡ ይችላሉ የሚል ጥናት እንዳመለከተ የክልሉ ጤና ቢሮ ገለጸ። በአስራ ሁለተኛ ክፍል መልቀቂያ ፈተና ላይ ቅሬታ ሲቀርብ መቆየቱ ይታወሳል። ይህንን ቅሬታ ተከትሎ ተማሪዎቹ በድጋሚ እንዲፈተኑ ተወሰነ። እነዚህንና ሌሎች በርከት ያሉ ዘገባዎችን በምሽቱ ዝግጅታችን ይዘንላችኋል። አብራችሁን ቆዩ። ጤና ይስጥልኝ፣ እንደምናመሻችሁ፣ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ስርጭቱን ያቀናብርልናል። በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ አደገፋው፣ በዌብና ማህበራዊ ድረገጽ አሰናጅ አበባየው ገበያው እስከ ምሽቱ አራት ሰዓት አብረውን ይኖራሉ። እናንተም አብራችሁን ቆዩ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ እንዲሁም በአት አማሪክ የፌስቡክ ገጻችን መከታተል ትችላላችሁ። አሁን ለምሽቱ ወደያዝነው ቀዳሚ የዓለም ዜናዎች ዘገባ እናልፋለን። አብራችሁ ነው ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። አልሸባብ የተባለው የሽብርተኞች ቡድን በሶማሊያ ምክር ቤት ላይ ዛሬ ለደረሰውና ቢያንስ ስድስት ሰዎች ለቆሰሉበት የሞርተር ጥቃት ኃላፊነቱን እንደሚወስድ አስታወቀ። አህመድ መሐመድ ከሞቃዲሾ ተከታዩን ዘገባ ልኳል። ዝርዝሩን ስመኝሽ የቆየ ታሰማናለች። የሞርተር ጥቃቱ የደረሰው በሶማሊያ አዲስ የተመረጡት የምክር ቤት አባላት የምክር ቤቶቹን አፈ ጉባኤዎች ለመምረጥ ዛሬ ሰኞ ስብሰባ በተቀመጡበት ወቅት ነው። ሕግ አውጪውና ፕሬዚዳንታዊ ውጩ አብዱረህማን ዋርሳሜ በፌስቡክ ገጻቸው ላይ እንዳሰፈሩት በተካሄዱ ተከታታይ ዙር የሞርተር ጥቃቶች የእሳቸውን ሁለት ጠባቂዎች ጨምሮ በርካታ ሰዎች መቁሰላቸውን ገልጸዋል። አማጺው የሶማሊያ አልሻባብ ቡድን ባወጣው የመገናኛ ብዙሃን ዘገባ ኃላፊነቱን እንደሚወስድ አስታውቋል። የሶማሊያ ጠቅላይ ሚኒስትር ሙሐመድ ሐሰን ሮብሌ የሽብርተኞች ድርጊት ያሉትን ጥቃት አውግዘዋል። በማህበራዊ ድህረ ገጻቸው ላይ ባስተላለፉት መልእክት በተዘዋዋሪ ውክልና የተካሄደውን የሶማሊያ ምርጫ በማጠናቀቅ ላይ የሚገኙትን የፓርላማ አባላት ለማስፈራራት በፈሪዎች የተካሄደ የሙከራ ጥቃት ነው ብለውታል። ሮብሌ የምርጫውን ሂደት ለማፋጠን ጥረት በማድረግ ላይ የሚገኙትን የምክር ቤት አባላትም አድንቀዋል። ዛሬ ሰኞ ጥቃቱ ከመካሄዱ በፊት ህግ አውጪዎቹ የላይኛውን ምክር ቤት ጉባኤ እንደ አውሮፓያን አቆጣጠር በሚያዝያ 26 የታችኛው ምክር ቤት አፈ ጉባኤ ደግሞ ከዚያ በኋላ ለመምረጥ በሙሉ ድምጽ ተስማምተዋል። በቀጥተኛ ውክልና ሳይሆን በተዘዋዋሪ የተካሄደው የሶማሊያ ምርጫ በጠቅላይ ሚኒስትሩና ፎርማጆ ተብለው በሚታወቁት በፕሬዝዳንት ሞሐመድ አብዱላሂ መሐመድ መካከል ለወራት ሲካሄድ በቆየው ሽኩቻ ሳይካሄድ መቆየቱ ይታወሳል። ፎርማጆ የስልጣን ዘመናቸውን ለማራዘም ፍላጎቱ የነበራቸው ቢሆንም የሀገር ውስጥና የዓለም አቀፍ ግፊት ወደኋላ እንዲያፈገፍጉ አድርጓቸዋል። አልሻባብ የፖለቲካውን አለመረጋጋት እንዳጋጣሚ በመውሰድ ተከታታይ ጥቃቶችን በሶማሊያ የደህንነትና የፖለቲካ ሰዎች ላይ ሲያካሄድ ቆይቷል። የሶማሊያ ሕግ አውጪዎች እስከሚቀጥለው ግንቦት ድረስ ለሚቀጥለው ፕሬዝዳንት ድምፅ ይሰጣሉ ተብሎ ይጠበቃል። የደቡብ አፍሪካ ጦር በአገሪቱ ታሪክ ከፍተኛ በሆነው ጎርፍ አደጋ የተጎዱ ሰዎችን ለመታደግ አስር ሺህ ወታደሮችን ማሰማራቱን አስታወቀ። እስካሁን በተሰጠው መግለጫ በምስራቅ የአገሪቱ ክፍል የሞቱ ሰዎች ቁጥር ከ440 መብለጡ ተመልክቷል። ባሳለፍነው ሳምንት መጨረሻ ላይ በድጋሚ የጣለው ዝናብ የነፍስ አድን እንቅስቃሴውን ማክበዱም ተነግረዋል። በምዕራብ ዩክሬን የሚገኙ ባለስልጣናት ዛሬ ሰኞ በለቪቭ ከተማ ላይ በተካሄደው የሚሳኤል ጥቃት ቢያንስ ስድስት ሰዎች መሞታቸውን አስታውቀዋል። የለቪቭ አገረ ገዢ ማክሲም ኮዚያትስኪ በሰጡት መግለጫ ሦስት ሚሳኤሎች የወታደራዊ መሰረተ ልማት ተቋማትን የመቱ ሲሆን ሌላኛው ሚሳኤል የመኪና ጎማ መቀየሪያ ጋራዥ መምታቱን ተናግረዋል። በሌሎች ስፍራዎች ሰላማዊ ሰዎችን ከአካባቢው ለማውጣት ይደረጉ የነበሩ ጥረቶች ባለፉት ሁለት ተከታታይ ቀናት መቋረጣቸው ተመልክተዋል። የዩክሬን ምክትል ጠቅላይ ሚኒስትር አሪያና ቨርሹክ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት ዓለም አቀፉን ሕግ በመጣስ የሩሲያ ወራሪዎች ሰላማዊ ሰዎች እንዳይወጡ ማገዱን፣ ሰብአዊ መውጫ መንገዶችን መደብደባቸውን አላቋረጡም ብለዋል። የዩክሬን ፕሬዝደንት ቮሎዲሚር ዘለንስኪ በስተደቡብ በምትገኘው ማሪዮፖል ትጥቃቸውን አውርደው እጃቸውን እንዲሰጡ ተከበው የሚገኙ የዩክሬና ውያን እጅ ላለመስጠት እየተዋጉ መሆኑን ጠቅሰው የሩሲያ ኃይሎች የካርቪቭና አካባቢው የሚገኙ መኖሪያ ቤቶችን በሞርታርና ከባድ መሳሪያዎች በመደብደብ ሆን ብለው ሽብር እያራመዱ ነው ሲሉ ከሰዋቸዋል። ሰሜን ኮሪያ የምታካሂደውን የጠብ አጫሪነት ለማምከን ዩናይትድ ስቴትስና ኮሪያ በጋራ ጠንካራ የመከላከል እርምጃ እንደሚወስዱ የዩናይትድ ስቴትስ የሰሜን ኮሪያ መልእክተኛ ዛሬ ሰኞ በሰጡት መግለጫ ተናገሩ። የዩናይትድ ስቴትስ ልዩ መልእክተኛ ሱንግ ኪም እና ምክትላቸው ጃንግ ፓክ የኒውክሌር መልእክተኛው ኖህ ኪዩ ዱክን ጨምሮ ከደቡብ ኮሪያ ባለስልጣናት ጋር ተገናኝተው መክረዋል። ዲሞክራሲያዊት እና ህዝባዊት ሰሜን ኮሪያ ሪፐብሊክ ብለው በሙሉ ስሟ የጠሯት ኪም ለጋዜጠኞች በሰ የሰጡት ማብራሪያ ዩናይትድ ስቴትስ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ዲሞክራሲያዊት ህዝባዊት ሰሜን ኮሪያ ሪፐብሊክ ጠብ ለማጫር ስትል በተደጋጋሚ ለምታካሂደው የኒውክሌር ጦር መሳሪያ ሙከራ ግልጽ የሆነ መልእክት ማስተላለፍ ያለበት መሆኑ እጅግ አስፈላጊ ነገር ነው ብለዋል። የኪም ጉብኝት ዩናይትድ ስቴትስ እና ደቡብ ኮሪያ በጋራ የሚያደርጉትን የዘጠኝ ቀናት ወታደራዊ ልምምድ ከተጀመረበት ጊዜ ጋር መገጣጠሙም ተመልክተዋል። እስራኤል ኢራንን ለማጥቃት አንዲት ስንዝር ብትንቀሳቀስ የታጠቀው የኢራን ሰራዊት የእስራኤልን እምብርት ያጠቃል ሲሉ የእስላሚክ ሪፐብሊክ ፕሬዚደንት ኢብራሂም ራይሲ ዛሬ ተናገሩ። ፕሬዝደንቱ ይህን ያሉት ዛሬ በተካሄደው የኢራን ወታደራዊ ትርኢት ላይ ነው። ንግግራቸው እንደ አውሮፓ አቆጣጠር በ2015 በቴህራንና በዓለም ሀያላን አገራት መካከል የተካሄደውን ስምምነት ለመመለስ በሚደረገው ጥረት ላይ ያነጣጠረ መሆኑ ተመልክተዋል። እስራኤል በመካከለኛው ምስራቅ የአውቶሚክ የጦር መሳሪያ ያላት ብቸኛው አገር ተደርጋ የምትታመን ብትሆንም በኢራን የኒውክሌር ስምምነት የማትገዛና በሂደት የኢራን የኒውክሌር ጣቢያዎችን ለማጥቃት የተናጠል እርምጃ የምትወስድ መሆኑን አስታውቃለች። ዩናይትድ ስቴትስና ኢራን በሶስተኛ ወገን በኩል እንደ ኤሮፓ አቆጣጠር በ2018 በዩናይትድ ስቴትስ የተቋረጠውን የኒውክሌር ስምምነት ለማደስ እየተነጋገሩ መሆኑም ተመልክተዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በኃይል በተያያዘችው ምዕራብ ጋዛ ዳርቻ በሙስሊም የቅዱስ ሮሞዳን ጾም ወር ውስጥ በመካሄድ ላይ በሚገኝ ጥቃት ሁለት ፍልስጤማውያን በእስራኤል ኃይሎች በጽኑ መቁሰላቸውን የፍልስጤም የጤና ሚኒስቴር አስታወቀ። የእስራኤል ወታደራዊ ክፍል ዛሬ ሰኞ በሰጠው መግለጫ ወታደሮቹ በሰሜን ጋዛ በምትገኘው ጄኒን ምዕራባዊ ክፍል በያሙን መንደር ተፈላጊዎችን በቁጥጥር ስር የማዋል እርምጃ መውሰዳቸውን ገልጸዋል። በርካታ ፍልስጤማውያን ድንጋይና ተቀጣጣይ ነገሮችን ወደ ወታደሮቹ የወረወሩ ሲሆን ወታደሮቹም በአጸፋው የተኩስ ምላሽ መስጠታቸው ተመልክተዋል። በጽኑ ቆስለዋል የተባሉት ሁለቱ ፍልስጤማውያን ወደ ሆስፒታል መወሰዳቸው ተዘግበዋል። በቅርብ ሳምንታት በተካሄደ ጥቃት ሰዎች የተገደሉባት እስራኤል ጥቃቱን ያደረሱትን ሰዎች ለመያዝ በርካታ የፍልስጤማውያን ከተሞችን የሚያሰሱ ወታደሮችን ማሰማራቷ ተነግሯል። በእስራኤል ለአመታት ታይቶ በማይታወቅ ሁኔታ በቅርብ ጊዜ ውስጥ በተፈጸሙ ሌሎች ሶስት ጥቃቶች 14 ሰዎች መገደላቸው በአሶሽየትድ ፕሬስ ዘገባ ተመልክተዋል። ቻይና በሚቀጥለው ሰኔ ተጨማሪ ሶስት ጠፈርተኞችን ወደ አዲስ የጠፈር ጣቢያ እንደምትልክ አስታውቃለች። ይህን የገለጸችው ባለፈው ሳምንት መጨረሻ ከስድስት ወራት ቆይታ በኋላ ጠፈርተኞቿ ወደ ምድር መመለሳቸው ከተገለጸ በኋላ ነው። የቻይና የጠፈር ምርምር ፕሮግራም ባለስልጣን የሼንዙ 14 ጠፈርተኞች ቡድን በተጀመረው የጠፈር ላይ ግንባታ ሁለት ተጨማሪ የንድፍ ግንባታዎችን ለማከናወን ለስድስት ወራት በቲያንጎንግ እንደሚቆዩ ተናግረዋል። ቻይና የጠፈር ምርምር ትልሟን ለማሟላት የመጀመሪያውን ጠፈርተኛ ወደ ጠፈር የላከችው እንደ ኤሮፓ አቆጣጠር በ2003 ነው እንደ ኤሮፓ ዲሴምበር በ2018 ወደ ጨረቃ የሮቦት ተሽከርካሪ የላከች ሲሆን ባለፈው ዓመት ደግሞ ሌላ ተሽከርካሪ ወደ ማርስ ልካለች። ባለስልጣናቱ ጠፈርተኞችን ወደ ጨረቃ መላክ በሚቻልበት ሁኔታ እየተነጋገሩ መሆኑም ተመልክተዋል። በመጨረሻም ዩናይትድ ስቴትስ ከኮቪድ-19 በኋላ በዛሬው የአርበኞች ቀን በተካሄደው 126ኛው የቦስተን ማራቶን ውድድር ኬንያዊው አትሌት ኢቫን ቸቤት ማሸነፉ ተነገረ። ቸቤት ውድድሩን ይመራ ከነበረው ታንዛኒያዊ አትሌት ጋብሬክ ጌይ በአራት ማይል በመቅደም ማሸነፉ ተነግረዋል። በውድድሩ ከ28 ሺ በላይ ሯጮች መካፈላቸው ተመልክተዋል። አድማጮች፣ ለምሽቱ ዜና የተመደበው ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዜናዎቹ እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ሚያዝያ 10 2014 ዓም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ለዕለቱ ወደ ያዝንላችሁ ቀዳሚ ዘገባችንን እንውሰዳችሁ። በሁለቱ የባሌ ዞኖች ከ900 ሺህ በላይ የምግብ እርዳታ ፈላጊዎች አሉ። በምስራቅ ባሌና ባሌ ዞኖች ከ900 ሺህ በላይ ሰዎች ለምግብ እጥረት መጋለጣቸውን የዞኑ የአደጋ መከላከል ስራ አመራር ጽሕፈት ቤት አስታወቀ። የአስተዳደር ኃላፊዎቹ ባለፉት ሶስት ተከታታይ ዓመታት በቂ ዝናብ ባለመዝነቡ በደጋ አካባቢዎችን ጨምሮ ድርቅ መከሰቱን ገልጸዋል። አሁንም ዝናቡ በአግባቡ የማይጥል ከሆነ የነዋሪዎቹ ሁኔታ አደጋ ላይ እንደሚወድቅ ስጋታቸውን ገልጸዋል። የዞኑ ነዋሪዎችም እየቀረበ ያለው ድጋፍ በቂ እንዳልሆነ ይናገራሉ። ገልሞ ዳዊት ነው ዘገባውን ያሰናዳው፣ እንደሚከተለው ይቀርባል። የዞኖቹ የአደጋ መከላከል ስራ አመራር ኃላፊዎች እንደተናገሩት ላለፉት ሶስት ተከታታይ ዓመታት በባሌ እንዲሁም በምስራቅ ባሌ ዞን በትክክል ዝናብ አልዘነበም። ለዚህም ከባሌ ዞን ስድስት ወረዳዎች ለድርቅ ሲጋለጡ፣ ከምስራቅ ባሌ ደግሞ ሁሉም ወረዳዎች በተከሰተው ድርቅ ተጠቅተዋል። አቶ አብዱላይ አልይ የባሌ ዞን መደወላቡ ወረዳ ነዋሪ ናቸው። የሶስት ዓመት ድርቅ ማለት በጣም ከባድ ነገር ነው። ህዝባችን አሁን በከፍተኛ ውጥረት ውስጥ ነው ያለው። በፊት ሰው ለድጋፍ የሚጠራቸው ሰዎች አሁን እነሱም ድጋፍ ፈላጊ ሆነዋል። በተለይ አሁን የሚያሳስበው ደግሞ ቤተሰቦቻቸው በድርቁ ምክንያት በመኮብለላቸው ጎዳና ወጥተው ቤት ለቤት የሚለምኑ ሰዎች ቁጥር ጨምሯል። ብዙዎች የነበራቸውን ገንዘብ ጨርሰዋል። በፊት ሰላሳም አርባም ከብት የነበራቸው አሁን ሞተውባቸው አልቀዋል። ሊሞቱ የደረሱትን ከብቶች እንኳን ቢታረድ ደም አይወጣቸውም። እና ይህ ድርቅ በጣም ነው እየጎዳን ያለው ምንም ማንሰራራት እንኳን አልቻልንም። አቶ አብዱላይ ወቅቱ የረመዳን ጾም በመሆኑ የድርቁ ጫና ከባድ ነው ይላሉ። በረመዳን ወቅት እንግዲህ ጾሙ ከመጀመሩ በፊት ከሌሊቱ ዘጠኝ ሰዓት ጀምረህ ነው ርባ የሚከናወነው ነገር ግን ሁሉም ሰው ይህን የማድረግ አቅም የለውም። በተለይ አርሶ አደሮች በዚህ ምክንያት በመጎዳት ላይ ናቸው። ምክንያቱም በቂ ምግብ ከሌላቸው በቀኑ የጾም ወቅት ምንም ስራ መስራት አይችሉም። የቀበሌያችን ነዋሪ በጣም አስቸጋሪ ሁኔታ ውስጥ ነው ያለው። አቶ አብዱላይ ድጋፍ ለሚፈልጉ ሰዎች በዚህ ባለፉት ሶስት ዓመታት የቀረበው እርዳታ በቂ አይደለም ብለዋል። አቶ ወንደማገኝ ከበደ የባሌ ዞን የአደጋ ስጋት አመራር ጽሕፈት ቤት ኃላፊ ናቸው። በዞኑ ስድስት ወረዳዎች ማለትም በመደወላቡ፣ ሐረና ቡሉቅ፣ ደሎመና ጉራ ዳሞሌ፣ በርበሬና ጎሮን ጨምሮ ስድስት ወረዳዎች ላይ ላለፉት ሦስት ዓመታት ዝናብ ባለመዝነቡ ድርቅ ተከስተዋል ብለዋል። በአየር ንብረት ለውጥ መዛባት ምክንያት ከመቶ ሺህ በላይ ሰዎች የአስቸኳይ የምግብ እርዳታ ያስፈልጋቸዋል። ከዚያ በተጨማሪ ከዓመታት በፊት በኦሮሚያና በሶማሌ ክልል መካከል በተከሰተው ጦርነት የተፈናቀሉና እርዳታ የሚፈልጉ ከ33 ሺህ በላይ ሰዎች፣ በመደበኛ መርሃ ግብር ደግሞ ከ75 ሺህ በላይ በዚህ ዓመት ደግሞ ለየት ባለ መንገድ የድርቁ ሁኔታ በማየሉ ከ250 ሺህ በላይ ሰዎች የምግብ ተረጂ ሆነዋል። አቶ እንደማገኝ በዞኑ ከ400 ሺህ በላይ ሰዎች የምግብ እርዳታ እንደሚፈልጉ ገልጸው ከእነዚህም ቁጥራቸው ከ290 ሺህ በታች ለሚሆኑ ብቻ የምግብ እርዳታ መሰጠቱን ነው የተናገሩት። አክለውም ከ9000 በላይ እንስሳት መሞታቸውን ተናግረው አሁን በአነስተኛም ቢሆን መዝነብ የጀመረው ዝናብ ካልቀጠለ ነዋሪዎች በጣም ሊቸገሩ ይችላሉ ብለዋል። በዚህ በረመዳን ጾም ወቅትም አነስተኛ ገቢ ላላቸውና በቆላማ አካባቢ ለሚኖሩ ሰዎች ጽሕፈት ቤቱ ከጅማ ዞን አስተዳደር ከአዲስ አበባ ከተማ አስተዳደርና ሌሎች አካላት ድጋፍ ጠይቆ የተለያዩ የጾም ወቅት ምግቦችን ማከፋፈሉንም አብራርተዋል። አቶ ልይ መሐመድ የውዳ ሮባ አባገዳ ናቸው። ለሶስት ተከታታይ ዓመታት ያልዘነበው ዝናብ ያስከተለው ድርቅ ብዙዎችን ጉድተዋል ብለዋል። በተለይ አካባቢው የአርብቶ አደር አካባቢ እንደመሆኑ ከብቶችና ሌሎች የቁም እንስሳቶችም ከነዋሪዎች ሞተዋል ብለዋል። አማሶናው ጉዳ ንቆም ጫምን፣ ትልቁ ስጋታችን ይህ ሊዘንብ ያለው ዝናብ በትክክል ካልዘነበ፣ ሰውም በትክክል አዝመራውን ካልዘራና ከብቶች ሳር ካልበቀለላቸው የሚከሰተውን ነገር መተንበያ አስቸጋሪ ነው። የተቀረውን ከብት ከሰው ሕይወት ጋር አጠቃሎ ሊያጠፋ ይችላል። ለዚህ ስጋት አለን። ወይዘሮ አረግነሽ አለመ የምስራቅ ባሌ ዞን አደጋ ስጋት አመራር ጽህፈት ቤት ኃላፊ ናቸው። በሴፍቲኔትና በመደበኛ እንዲሁም ከቀያቸው በመፈናቀላቸው ምክንያት ከሚረዱት ውጭ አሁን ከመቶ ሺህ በላይ ሰዎች አሉ። እነዚህ የሚዘሩት የላቸውም፣ በቤታቸውም ምንም የሚቀምሱት የለም። እናም አፋጣኝ የምግብ እርዳታ ያስፈልጋቸዋል። ወይዘሮ አረግነሽ በዞኑ ከግማሽ ሚሊዮን በላይ የምግብ እርዳታ ፈላጊ ሰዎች እንዳሉ ገልጸው በመጀመሪያ ዙር እርዳታ ለ250ሺህ በላይ ሰዎች ድጋፍ ተደርገዋል ብለዋል። ነገር ግን ከ100ሺህ በላይ ለሚሆኑትና አፋጣኝ የምግብ እርዳታ ያስፈልጋቸዋል ላሉት አሁንም ድጋፍ አለመቅረቡንም አክለው ተናግረዋል። ከኦሮሚያ ክልል ባሌ፣ ምስራቅ ባሌ፣ ጉጂና ቦረና ድርቅ ያጠቃቸው አካባቢዎች ሲሆኑ ባለፈው ወር የክልሉ የአደጋ ስጋት አመራር ኮሚሽን ከ32 ሚሊዮን በላይ ህዝብ ለምግብ እጥረት መዳረጉን መግለጹ ይታወሳል። ለአሜሪካ ድምፅ ገልሞ ዳዊት ከአዲስ አበባ። ይህ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት ነው የሰማችሁት። የዕለቱን ርዕስ አብይ ርዕሰ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በተከታዩ ዘገባችን ከባሌ ወደ አማራ ክልል ነው የምናልፈው። ጦርነት በተካሄደባቸው የተለያዩ የአማራ ክልል አካባቢዎች ውስጥ ከ28 ሺህ በላይ ሰዎች በተለይ ለአእምሮ መታወክ ሊጋለጡ እንደሚችሉ የክልሉ ጤና ቢሮ አስታውቋል። የችግሩ ሰለባዎች በአብዛኛው ህጻናትና ሴቶች ናቸው ተብሏል። መስፍን አራጌ ነው ዘገባውን ያጠናቀረው፣ እንደሚከተለው ይቀርባል። በክልሉ ጤና ቢሮ የቅድ ዝግጅት ክትትልና ገምገማ ዳይሬክቶሬት ዳይሬክተር ሞገስ አስረሴ ለአሜሪካ ድምጽ እንዳስረዱት የግምታቸው መነሻ ዓለም አቀፍ መስፈሪያዎች ናቸው። በአጠቃላይ መነሻችን የዓለም ጤና ጥበቃ ድርጅት በጦርነት ቀጠና ውስጥ ያሉ የማህበረሰብ ክፍሎች ይደርስባቸዋል ብሎ ያስቀመጠውን መለኪያ በመውሰድ ነው። ይህንን መሰረት አድርገን በጦርነት አካባቢዎች ወደ 153% የሚሆኑት የስነ አእምሮ ጤና ችግር ይገጥማቸዋል ተብሎ ይታሰባል። ይሄ እንግዲህ በጦርነቱ ቀጠና ውስጥ ያሉትን ፖፑሌሽን ነው ስናሰላው፣ በክልላችን ወደ 28560 አካባቢ የሚገመቱ ማህበረሰብ ክፍሎች የተባባሰ የአእምሮ ችግር ሊደርስ ይችላል ተብሎ ይገመታል። አብዛኞቹ የችግሩ ሰለባ ህጻናትና ሴቶች መሆናቸውን ነው የገለጹት። ከ28560 ውስጥ ወደ 12566 የሚሆኑ ህጻናት ናቸው ተብሎ ይገመታል። ወደ 14565ቱ ደግሞ ሴቶች ናቸው ተብሎ ይገመታል። ቢሮው ደረስኩበት ያለውን እውነታ ሌሎች ጥናቶችም እንዳረጋገጡት ሳይጠቁሙ አላለፉም ዳይሬክተሩ። ለምሳሌ ማይከራ ላይ የተካሄደው ጥናት የሚያመለክተው 60 ፐርሰንት የሚሆኑት የጦርነቱ ሰለባዎች የዚህ የሜንታል ዲስኦርደር ኢልነስ ተጠቂ ናቸው። ይሄ ማለት ከአስሩ ስድስቱ በዚህ ችግር ውስጥ ተጠቂ ናቸው የሚለውን የዓለም አቀፍ ላይ ጆርናሎች ላይ የሚገኝ መረጃ ነው። ሁለተኛ ግን ይሄ ግምት ይቀመጥ እንጂ በደረሰባቸው ችግር እና በደረሰባቸው ጉዳት መሰረት ራሳቸውን ወደ ጤና ተቋም መተው መግለጽ ባይችሉም እንደ ጤና ቢሮ ደግሞ ባደረግናቸው ጥረቶች የለየናቸው ጾታዊ ጥቃት ነው የደረሰባቸው ማህበረሰብ ክፍሎች እስካሁን ባየናቸው በዘጠነኛ ወሩ ወደ 1300 አካባቢ የሚገመቱ ጾታዊ ጥቃት የደረሰባቸው ሴቶችን ለይተናል። ይሁን እንጂ ቁጥራቸው ከዚህ ሚልቃል የሚል መከራከሪያ የሚያቀርቡት አቶ ሞቀስ ህብረተሰቡ ወደ ጤና ተቋም የመሄድ ባህሉ አናሳ መሆን፣ በአካባቢያቸው አድሎና መገለል ይደርስብናል የሚል ስጋት መያዛቸውና ሌሎች ምክንያቶችን ለቁጥሩ መቀነስ ያስቀምጣል ይገኛሉ። ከጦርነቱ ጋር ተያይዞ የጤናና የስነ ልቦና ችግር ያጋጠማቸውን ሰዎች ሕክምና ምክር በመስጠት ላይ የሚገኘው የደሴ ስፔሻላይዝድ ሪፈራል ሆስፒታል ስራ አስኪያጅ ዶክተር ሃይማኖት አየለ በዩኒሴፍ በኩል የስነ ልቦና ባለሙያ ተመድቦ አገልግሎት ለመስጠት ቢሞከርም ከደረሰው ጉዳት አሳሳቢነት አንጻር ሆስፒታሉ በሚችለው ልክ አልተንቀሳቀሰም ይላሉ። እንደ ስራ አስኪያጇ፣ ወደ ጤና ተቋሙ መጥተው የምክር አገልግሎት ያገኙት አምስት መቶ አይሞሉም። የስነ ልቦና ችግሩ ከህዝቡ ባሻገር በጤና ባለሙያውም ላይ እንደሚስተዋል ጠቁሟል። ዶክተር ሃይማኖት ሀዘኑ የስነ ልቦና ቀውሱም እዚህ ደግሞ መጨረሻ ላይ የቀሩትን ስታስታውሳቸው ማሽን ላይ የነበሩት ታካሚዎችን ጥሎ ላለማውጣት ባለሙያ እንዴት ነበረ ብድግ ቁጭ ሲል የነበረ አሁን ላጥይ ዙሪያውን እየወረደበት መከላከያ እስከሚወጣ እኒንም አብረው ይግደሉን ወላድን ጥሎ ላለማውጣት እዚህ ያደረውንና የዋለውን ሰው ቁጥር የሚታወቅ ነው እና ከባድ የሆነ የስነ ልቦና ችግር ነው ፈጥሮ ያለፈው። በተለይ ከባድ መሳሪያዎች አጠገባችን ህጻናት እየተመቱ እየተጎዱ እናቶች እየወደቁ እየተነሱ ያለ በተለይ ከማህበረሰቡ ተከስቶ የሚመጣው የነበረው ነገር ብዙዎቻችንን እኔንም ጨምሮ ከባድ ነበር። ፌሩዛ መሀመድ በሆስፒታሉ ተመደበው የስነልቦና አገልግሎት በመስጠት ላይ የሚገኙ ባለሙያ ናቸው። ባለሙያ እንደሚያስረዱት ወደ ጤና ተቋም ውስጥ ከመጡት አብዛኞቹ አይምሮ መታወክ መገለጫ የሆኑ ምልክቶች ይስተዋሉባቸዋል። ራሳቸውን የማግለል፣ በቤቶቻቸው ውስጥ አላስፈላጊ እንደሆኑ የመሰማት ስሜት፣ ራስን የማጥፋት ብዙ የመሳሰሉ አይነት እንደዚህ ነገሮች ይገጥማቸዋል። ከነዚህ ውስጥም በጣም ብዙ ጊዜ የሚገጥመን ኬዝ ደግሞ ሳይፈልጉ የመጡት ሳይሆን መጡት ነገር ነው። ራሳቸውን ፊል እያደረጉ ያሉት እና ያን ነገር እኛ እንዲሰማቸው ጥሩ ስሜት ይሄ ነገር ፈልገው እንዳላመጡት እንደዛ እንዲተሰምቷቸው እንዲሄዱ በጣም ብዙ ጥረት እያደረግን እንገኛለን። ለአንድ ህጻን ልጅ ወይም አንድ ህጻን ልጅ ፊትለፊቷ አባቷ ሲገደል ያየቻለች እናቷ ስትደፈር ያየቻለች። በሆስፒታሉ የስነ አእምሮ ባለሙያ ገበዩ አድማሱ ደግሞ ከምክር ያለፈ ሕክምና የሚያስፈልጋቸውን ሰዎች በማስተናገድ ላይ መሆናቸውን ጠቅሰዋል። አብዛኞቹ ኛ ጋ የመጡት መደፈር፣ አደጋ የደረሰባቸው አሉ። አንዳንዶች እንደገና ሰው ሲሞት ያዩ አሉ። በጣም አሰቃቂ የሆነ ሞት ያዩ አሉ። ንብረታቸውን ያጡ፣ ቤተሰባቸውን ያጡ ሰዎች ናቸው። አብዛኛው ወደኛ ጋር የሚመጡት። የአይምሮ መታወኩን ችግር በአንድ አካል ጥረትና ትኩረት ብቻ መፍታት አይቻልም የሚሉት አቶ ሞገስ አስረሴ ደግሞ እግረ መንገዳቸውን ጥሪ አስተላልፈዋል። ለአሜሪካ ድምጽ ሬዲዮ መስፍና መስፍን አራጌ ከደሴ የላከልንን ዘገባ ነበር ያስደመጥናችሁ። ወደ ተከታዩ ዘገባችን እናልፋለን። በጦርነትና ግጭት ውስጥ ሆነው የተፈተኑና ወደ መንግስት ዩኒቨርሲቲ መግቢያ ነጥብ ያላመጡ የ12ተኛ ክፍል ተማሪዎች ከ2014 ዓመተ ምህረት ጀምሮ መደበኛ ተፈታኞች ጋር እንዲፈተኑ ተወስኗል። የትምህርት ሚኒስቴር ከክልልና ከተማ አስተዳደር ትምህርት ቤቶች ጋር በመሆን ዛሬ ለመንግስት መገናኛ ብዙኃን በሰጠው መግለጫ ከዚህ ቀደም በተወሰነው የመቁረጫ ነጥብ ወደ ዩኒቨርሲቲ ከሚገቡ ተማሪዎች ውጭ ግጭት አለባቸው ከተባሉ ክልሎች ተጨማሪ ተማሪዎች እንደሚገቡም አስታውቋል። ጉዳዩን ሲከታተል የቆየው የሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ እንዲሁም የሕዝብ እንባ ጠባቂ ተቋም የሚኒስትሩን እርምጃ አድንቀዋል። ኬኔዲ አባተ ስርስራለው የትምህርት ሚኒስቴር ዛሬ በሰጠው መግለጫ ከ2013 ዓ ም የ12ኛ ክፍል ፈተና እርማትና የዩኒቨርሲቲ መግቢያ ውጤት ጋር ተያይዞ የሚነሱ ቅሬታዎችን መነሻ በማድረግ የወሰዳቸውን እርምጃዎች ይፋ አድርጓል። በዚህም በጦርነትና ግጭት ውስጥ ሆነው በመፈተን የማለፊያ ነጥብ ያላመጡና ወደ መንግስት ዩኒቨርሲቲ መግባት ያልቻሉ ተማሪዎች በ2014 ዓም በሚሰጠው የ12ኛ ክፍል አገር አቀፍ ፈተና እንደ መደበኛ ተማሪ እንዲፈተኑ ውሳኔ መተላለፉን ሚኒስቴሩ በመግለጫው አስታውቋል። በጦርነት ና በግጭት ውስጥ ያሉ ተብለው ጉዳያቸው በተለየ ሁኔታ እንዲታይ ጥያቄ የቀረበባቸው አራት ክልሎች መሆናቸውንና እነሱም አማራ፣ አፋር፣ ቤኒሻንጉል ጉሙዝና ኦሮሚያ ክልሎች መሆናቸውን ሚኒስቴሩ አመልክቷል። በስራ ላይ ባሉ አርባ ሶስት የመንግስት ዩኒቨርሲቲዎች የተገኘው ተጨማሪ የቅበላ አቅም በፍትሐዊነት በጦርነቱ ምክንያት የተጎዱ ለተባሉት አራቱ ክልሎች እንዲከፋፈል ውሳኔ ተላልፏል ሲልም ነው ሚኒስቴሩ የገለጸው። ጉዳዩን ሲከታተል የነበረው የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የሚኒስቴሩን ውሳኔ አድንቋል። ቋሚ ኮሚቴው በጉዳዩ ላይ ከህብረተሰቡ የሚነሱ ቅሬታዎችንም ጭምር በመያዝ ከትምህርት ሚኒስቴር አመራሮች ጋር ተደጋጋሚ ውይይቶችን ማድረጉን የገለጹት የኮሚቴው ምክትል ሰብሳቢ ዶክተር ከይረዲን ተዘራ ለቪኦኤ ተከታዩን አስተያየት ሰጥተዋል። ይሄ የትውልድ ጉዳይ ነው። ክላሪቲ መፈጠር አለበት። በተለይ ተቋማት ላይ ዜጎች እምነት ሊኖራቸው ይገባል። አሁን ባለንበት ደረጃ ላይ በዚህ መልኩ ጉዳዩን ለመፍታት የሄዱበት ርቀት የእኛም ቋሚ ኮሚቴ ሚኒስቴር ያሳለፈው ውሳኔ ከተማሪዎችና ከሌሎች የህብረተሰብ ክፍሎች የሚነሱ ቅሬታዎችን ፈትቷል ብሎ ኮሚቴው ያምን እንደሆነና ስለ ቀጣይ ተግባራቱ ለተነሳላቸው ጥያቄም ዶክተር ከይረዲን ተዘራ ምላሽ ሰጥተዋል። መከታተል ላይ የሚገኘው የኢትዮጵያ የሕዝብ እንባ ጠባቂ ተቋም ዋና እንባ ጠባቂ ዶክተር እንዳለ ሀይሌም የትምህርት ሚኒስቴርን ውሳኔ በተመለከተ አስተያየታቸውን ሰጥተዋል። ሁለተኛ ክፍል መልቀቂያ ፈተናውን ከወሰዱ 600 ሺ ያህል ተማሪዎች መካከል 15214 ተማሪዎችን በመንግስት ዩኒቨርሲቲዎች እንደሚመድብ ከዚህ ቀደም ያስታወቀው የትምህርት ሚኒስቴር አሁን ላይ በተጨማሪነት ስለሚመድባቸው ተማሪዎች ቁጥር በግልጽ ያለው ነገር የለም። ከ2014 ዓ ምት መደበኛ ተፈታኞች ጋር ፈተናውን የሚወስዱ የ2013 ተፈታኝ የነበሩና ውጤት ያልቀናቸው የአራቱን ክልሎች ተማሪዎች በተመለከተ የትኞቹን የክልሎቹን አካባቢዎች እንደሚያካትትም ሚኒስቴሩ ያለው ነገር የለም። በዚህ ጉዳይ ላይ የሚኒስቴሩን ባለስልጣናት በስልክ ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካልንም። ባለፉት ተከታታይ ዓመታት ከብሔራዊ ፈተና አስተዳደር ጋር በተያያዘ የሚስተዋሉትን ችግሮች ለመቅረፍ ከዚህ በኋላ ፈተናዎችን በዲጂታል ቴክኖሎጂ ለመስጠት ጥረት በማድረግ ላይ መሆኑን የገለጸው የትምህርት ሚኒስቴር ይህ ባይሳካ እንኳን ፈተናዎች እንደ ቀድሞው በየክልል ትምህርት ቤቶች መሰጠታቸው ቀርቶ በፌዴራል መንግስት ተቋማት እንደሚሰጡ በመግለጫው አመልክቷል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ወደ ተከታዩ ዘገባችን እንወስዳችኋለን። ከሁለት ሳምንት በፊት በደቡብ ኦሞ ዞን ውስጥ በተለያዩ አካባቢዎች በነዋሪዎች ላይ በተፈጸመ ጥቃት ከመኖሪያ ቀያቸው የተፈናቀሉ ሰዎች ችግር ላይ መውደቃቸውን እና በቂ እርዳታም እየቀረበላቸው እንዳልሆነ ተናገሩ። አካባቢው መረጋጋቱን መረጋጋቱንና ለተፈናቃዮች እርዳታ እየቀረበ መሆኑን የገለጹት የዞኑ ምክትል አስተዳዳሪና የጸጥታ ኃላፊ አቶ ደሞ በዛብህ የተፈናቀሉ ዜጎች ቁጥር 1200 መድረሱን ገልጸው በወንጀል የተጠረጠሩ ወደ 600 የሚጠጉ ሰዎች ደግሞ መታሰራቸውን ተናግረዋል። ዮናታን ዘብዲዎስ ዝርዝር አለው። ወይዘሪት አዲስ አለማየሁ በደቡብ ኦሞ ዞን ጋዘር ከተማ በንግድ ሥራ ስተዳደር መቆየቷን በስልክ ለአሜሪካ ድምፅ ተናግራለች። በጥቃቱ ከፍተኛ ጉዳት እንደደረሰባት ገልጻም ጅንካ ከተማ ውስጥ በሰው ቤት ተጠላ እንደምትገኝም ተናግራለች። ቤቴ ሙሉ በሙሉ ነው የወደመው። ቤንዚል ተርከፍክፎ ነው ቤቴ የተቃጠለው። ምንም አይነት በቃ በለብስኩት ልብስ ነው እያለቀስኩኝ ሶስት ቀን ጣቢያ አደርጉኝ። በአራተኛ ቀን ጫካ ድሬ ነው ጅንካ የገባሁት። በቃ እየተደረገብን ነገር በጣም ከባድ ነው። አያይዛም በጥቃቱ ቤቷ ተቃጥሎ ከተፈናቀለች አስራ ሶስት ቀናት መቆጠሩን ገልጣም እስካሁን ግን ምንም የተደረገላት ድጋፍ እንደሌለም ተናግራለች። በሃያ ሰባት ነው የኔ ቤት የተቃጠለው ዛሬ አስራ ሶስት ቀኔ ነው። ምንም አይነት የመንግስት አካል የደረሰልኝ ነገር የለም። ምንም አይነት እርዳታ የተለያየ ነገር የደረሰ ቤተክርስቲያን ተጠለለን ነበር። ከቤተክርስቲያን አሁን የግለሰብ ቤት ሄደን የሚለብሱትን አልብሰውን ምናምን እዛ ተጠለለን ነው የምንገኘው። በሌላ በኩል ደግሞ የመጠር ከተማ ነዋሪና በሙያቸው አስተማሪ መሆናቸውን የተናገሩት አቶ ተሾመ ደምስም የገጠማቸውና አሁን እየተደረገልን አይደለም ስላሉት ሰብአዊ ድጋፍም ተናግረዋል። ሰዎች ያው በጅንካ ቅዱስ ገብርኤል በቤተክርስቲያን ሰሙ ስለቆየ ነው። ያው ምንም አይነት እገዛም እየተደረገልን አይደለም። አሁን እዚህ ጋር እናንተ ካላችሁ ምንም ማድረግ አንችልም፣ ወደ ወጣችሁበት መመለስ አለባችሁ። መንግስት ምንም አይነት እርዳታ ለማድረግ ቢፈልግ እንኳን እዚህ ጋር ለእናንተ ምንም ማድረግ አይችልም፣ ወደኋላ መመለስ አለባችሁ ብሎ ነው ሀሳብ እያቀረበ ያለው። እኛ ደግሞ ወደኋላ ለመመለስ መጀመሪያ እንግዲህ በይፋ አቃጥሎን ዘርፎ አባረዋል። በምን አይነት ሞራል ነው በምን አይነት ደህንነት ነው መመለስ የምንችለው? የቻሌስ እዚህ ጋር የተወሰነ ነገር ዞን ላደርጋችሁ ሸራ እንኳን ወሰዳችሁ ኛ ማገዝ አችልም እንዴ የምለው ብዙ ሀሳብ አስቀምጠን ነበር። ምንም ሀሳባችን ለነሱ ሊዋጥ አልቻለም። የዞኑ ምክትል አስተዳዳሪና ና የሰላምና ፀጥታ መምሪያ ኃላፊ አቶ ደሞ በዛቢ በተፈናቀሉ ዜጎች የሚቀርበውን ቅሬታ አይቀበሉም። በዞኑ አንጻራዊ ያሉት ሰላም መረጋገጡና ከ1200 በላይ ዜጎች መፈናቀላቸው ተለይቶ ሰብዓዊ ድጋፍ እየተደረገ ስለመሆኑም በስልክ ለቪኦኤ ተናግሯል። ሶስት ማዕከል በጋዘር በመጠር የሚባልና በቶልታ ማዕከል ላይ በክልልም የመጡ ድጋፎች አሉ። ማህበረሰቡን በማስተባበር ወረዳዎች፣ ሌሎች ወረዳዎችንም በማስተባበር በቂ የሆነ ቀለብም እንዲገባ እያደረገን ነው። በሌላ በኩል ስማቸው እንዳይጠቀስ ይጠየቁና የሁለት ልጆች አባት መሆናቸውን በስልክ የነገሩን የቶልታ ከተማ ነዋሪ በመንግስት የተገለጸ ያለው የተፈናቃዮች ቁጥር ትክክለኛ ለመሆኑን ገልጸው የተፈናቀሉ ሰዎች ቁጥር ከሁለት ሺህ እንደሚበልጥ ጠቁሟል። አንድ ሃይስኩል ሙሉ ሰው ሞልቶ ፈሰና ያለ የሚገርምህ ነገር ከተማ። እኚህ ግለሰብ የተወሰነ ሰብአዊ ድጋፍ የተደረገ መሆኑን ቢቀበሉም የወደመውን ንብረት ከሚገመተው በላይ በመሆኑ ለመልሶ መቋቋም አስቸጋሪ ሁኔታ ፈጥሯል ሲሉ ተናግሯል። በጣም ያው ከተማ ማለት እንዴት አሁን በምን አይነት መንገድ በደቡብ ኦሞ ዞን እጅንካ ከተማን ጨምሮ በአምስት ከተማዎች የአሪ ብሔረሰብ ያቀርባል ከሚባለው ከዞን መድዳዝ ጋር በተያያዘ በተነሳ ግጭትና በአንዳንዶች ላይ በደረሰው ጥቃት በርካቶች ከቀያቸውና ከቤታቸው መፈናቀላቸው ይታወሳል። የዞኑ ምክትል አስተዳዳሪ አቶ ደሞ በዛቢ በወንጀሉ የተጠረጠሩ ግለሰቦች በቁጥጥር ስር ስለመዋላቸው ገልጧል። እስካሁን ድረስ ቅድም እስከገመገምነው ድረስ ወደ አምስት መቶ ሰባ ስድስት የሚሆኑ ተጠርጣሪዎች ናቸው ቁጥጥር ስር የዋሉት። የተጠረጠረ ሰው ሁሉ ተጠያቂ ይሆናል ማለት አይደለም። ያው እያጣራን ሰፊኝ ሰው ስለሆነ የማጣራቱ ሁኔታ ላይ ያለ ነው። በመጀመሪያ ዙር ከታሰሩ በኋላም በወንጀሉ የነበራቸው ተሳትፎ እምብዛም በመሆኑ ከተለቀቁ ሀያ ሁለት ግለሰቦች በተጨማሪ ዘጠና ስምንት ተጠርጣሪዎች መለቀቃቸውን አቶ ደሞ አስታውቀው ህጋዊ ሂደቱም እየተከናወነ ነው ብሏል። አሁን ባለው ሁኔታ ፖሊስ በጣም ውስብስብ ከመሆኑ የተነሳ ደግሞ በጣም ሰፊ አካል ነው በዚህ ድርጊት ውስጥ የተሳተፈው። ለዚህ በፍርድ ቤት ሂደት በጊዜ ቀጠሮ ተጠይቀው ያው ፖሊስ ጋር ወደ አስራ አራት ቀን የጊዜ ቀጠሮ ፍርድ ቤት ሰጥቷል። በዚህ ቀጠሮ ውስጥ አብዛኞች ሊጠይቁ የሚገቡ አካላትን ምርመራ ጣርቶ ማቅረብ ሁኔታ መኖር ያለበት እና በፍርድ ቤት ሂደት ውስጥ ጊዜ ቀጠሮ ተጠይቆ ምርመራው ሂደት ፖሊስ እያስኬደ ያለበት ሁኔታ ነው ያለው። በደቡብ ኦሞ ዞን አሪ ወረዳም ተወረዳ ወደ ዞን መዋቅር ለማድረግ ቀረበ ከተባለው ጥያቄ ጋር በተያያዘ ተፈጸመ በተባለው ጥቃት አንድ ሰው ሲገደል 25 ሰዎች ከባድና ቀላል የአካል ጉዳት እንደደረሰባቸው መዘገባችን ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም ዘጋቢዎቻችንን እናመሰግናለን። አድማጮች ከዘጋቢዎቻችን የደረሱን ዘገባዎች አጠናቀናል። አሁን ደግሞ ወደ ዓለም አቀፍ ጉዳዮች ወደ ያዘው ዘገባችን ነው የምናልፈው። ለዛሬ ወደ ማላዊ እንወስዳቸዋለን። የማላዊ ፖሊስ የመርማሪ ጋዜጠኝነት መድረክ የተባለ ተቋም ድረገጽ ላይ የመረጃ ስርቆት በመፈጸም ተወንጅሏል። ተቋሙ ዌብሳይታችንን ነካክቷል ብሎ ባለፈው ሐሙስ ማስታወቁን ተከትሎ የደቡብ አፍሪካ ሚዲያ ተቋም የማላዊ ቢሮ የማላዊን ፖሊስ ድርጊቱን ፈጽሟል ሲልም ከሷል። የማላዊ ፖሊስ ቡድን ማስረጃ የለውም በማለት አስተባብሏል። ከብላንታየር ላሜክስ ማኒስ ማሲና የተጠናቀረው ዘገባ ነው። ቆንጅታዬ ታቀርበዋለች። የማላዊ ፖሊስ የመርማሪ ጋዜጠኝነት መድረክ ተቋሙን ዋና አዘጋጅ ግሬገሪ ጎንድዌን በቁጥጥር ስር ካዋለ ከአንድ ሳምንት ገደማ በኋላ ነው የተቋሙ ድረገጽ ተሰርስሮ መረጃ ተሰረቀ የተባለው። በማላዊ የመንግስት ባለስልጣናት የሚፈጸሙ የሙስና ተግባራትን በሚመለከት ድርጅቱ ላወጣው ሪፖርት የመረጃ ሰነዶችን እንዴትና መቼ እንዳገኘ ለማወቅ ነው፣ ግሬጎሪ ሊነግራቸው ፈቃደኛ አልሆነም። ስለዚህ ስልኩንና ላፕቶፕ ኮምፒውተሩን ወርሰው መግቢያ ምስጢራዊ ኮድህን አምጣ ብለው አስገድደው ተቀበሉት። ፖሊስ ጎንድዌን በቁጥጥር ስር ካዋለው ከአራት ሰዓት በኋላ በዓለም አቀፍ በተለይም ማላዊ በሚገኙ የብሪታንያና የዩናይትድ ስቴትስ ኤምባሲዎች ግፊት ለቆታል። ስልኩንና ላፕቶፑንም በማግስቱ መልሶለታል። የመገናኛ ብዙሃን ነጻነትና የመናገር መብት ተሟጋቹ የደቡባዊ አፍሪካ ሚዲያ ተቋም የማላዊ ቅርንጫፍ ኃላፊዋ ቴሬሳ ኢንዳንጋ የሚዲያ ተቋሙን መረጃ ሰርስረው የወሰዱ የመንግስት አካላት መሆናቸውን አንጠራጠርም ይላሉ። The hacking incident has happened a few days after the managing director of the platform was arrested. ዋና አዘጋጁ ከታሰረ ከጥቂት ቀናት በኋላ ስልኩና ላፕቶፑ ተወርሶ መግቢያ ሚስጥራዊ ኮዱን በግድ ተቀብለው የመረጃ ስርሰራውን ፈጽመዋል የግሪገሪን የግል ህይወቱን የስራውን የሁሉን ነገር መረጃ ወስደዋል በዚህ አድራጎት ተጠርጣሪ ፖሊስ ነው ብለን የምናምነው በዚህ ምክንያት ነው አስከትለውም ፖሊስ የሳይበር ደህንነት ወንጀሎችን በግንባር ቀደምነት መዋጋት የሚገባው ሆኖ ሳለ እንዲህ ላለ ድርጊት ዋና ተጠርጣሪ ሆኖ መገኘቱ አሳሳቢ ነው ብለዋል። የኮምፒውተር ስርሰራና ስርቆት በማላዊ እንደ አውሮፓውያን አቆጣጠር በ2016 በተደነገገው የኤሌክትሮኒክ መረጃ ልውውጥና ደህንነት ሕግ በወንጀል የሚያስጠይቅ ነው። በገንዘብና በሰባት ዓመት እስራት ያስቀጣል። የሚዲያ ነጻነት ተሟጋቹ ድርጅትም የማላዊ መንግስት ጉዳዩን ተከታትሎ ተጠርጣሪዎቹን ለፍርድ እንዲያቀርብ ጠይቋል። የማላዊ ፖሊስ ቃል አቀባይ ሄሪ ናመዋዛ ግን ማስረጃ የሌለው ክስ ነው ሲሉ አጣጥለዋል። እንደ ፖሊስ ተቋም ለምናደርገው ምርመራ ያስፈልገናል የምንለውን ማንኛውንም ሰው እንዲቀርብ የማድረግ ስልጣን አለን ያን መቼም ታውቃለ። ስለዚህ በህጉ መሠረት ነው የተሠራው ለማለት ነው። ለቀረበ ወንጀላ በቂ ማስረጃ የለም የምንለው በዚህ ምክንያት ነው። ደግሞም በዜና ድርጅቱ ዋና አዘጋጅ ግሬገሪ ጎንድዌ ላይ የተጀመረው ምርመራ አልተጠናቀቀም ሲሉም የፖሊሱ ቃል አቀባይ አክለው ተናግረዋል። ምርመራ እያካሄድን ነው። ለዚያ ምርመራ ይረዱናል ብለን ካሰብናቸው ሰዎች አንዱ እሱ ስለሆነ ጠይቀነዋል። ከመረጃ ስርሰራ ጋር የሚያገናኘው አንዳችም ነገር የለም ነገር የለም። ዜና ድርጅቱ በኮምፒውተር መረጃችን ላይ ስርቆት ተፈጽሟል ባለው ዙሪያ ፖሊስ ገና ምርመራ አልጀመረም፣ የደረሰን አቤቱታ ስለሌለ ብለዋል አያይዘው ቃል አቀባዩ። ጋዜጠኛ ጋንወይ በበኩሉ ጉዳዩን ገምግመን ስላላጠናቀቅን ነው ብለዋል። ጉዳዩን እየተከታተልን ስለሆን እስካሁን አቤቱታችንን አላቀረብንም። የድርጊቱ ዋና ተጠርጣሪ ለእኛ ፖሊስ ነው። አስረው፣ የቴክኖሎጂ መሳሪያ ወረሱ፣ ከዚያ የመረጃ ስር ሰራው ተፈጸመ መልሰን እነሱ ጋ አቤቱታ እንድናቀርብ እንዴት ይጠበቃል? ድርጅቱ የመረጃ ስርቆት ያደረሱትን ለማግኘት የሚረዱ ነፃ የመረጃ ቴክኖሎጂ አዋቂዎችን ቀጥሮ እየሰራ መሆኑንም አስታውቋል። የደህንነት ጉዳዮች ተንታኙ ሼሪፍ ካይስ በበኩላቸው ፖሊስ ከቀረበበት ውንጀላ ነፃ መውጣት ከፈለገ ከሀገሪቱ የመገናኛ ቁጥጥር ባለስልጣን ጋር በመስራት ድርጊቱን የፈጸሙትን አግኝቶ በቁጥጥር ስር ማዋል ይኖርበታል ብለዋል። እያደመጣችሁ ያላችሁት በ19ና በ25 ሜትር በአንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ሚያዝያ አስር ሁለት ሺ አስራ አራት አመተ ምህረት ዝግጅታችንን ነው። በዝግጅቶቻችን ላይ አስተያየት ካላችሁ በኢሜል አድራሻችን ሆርን አት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ በመልእክት መላኪያው በመላክ እንዲሁም በስልክ ቁጥራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠና ዘጠኝ አርባ ሁለት የውስጥ መስመር አስራ አራት አስተያየቶቻችሁን አካፍሉን። ሁለት ዜሮ ሁለት ሁለት አምሳ አንድ ሰላሳ አምስት ዜሮ አምስት ደግሞ የዋትሳፕ ቁጥራችን ነው። አሁን ወደ ሁለተኛው አጋማሽ የመጀመሪያ ዘገባችን እናልፋለን። የሰኞ ምሽት ጤና። በዛሬው የሰኞ ምሽት የጤና ዝግጅታችን የፖሊዮ ቫይረስ ከአንድ እስከ አምስት ዓመት እድሜ ክልል ላይ የሚገኙ ህጻናትን የሚያጠቃ ቫይረስ ነው። ይህን ቫይረስ በተመለከተ ዘገባ ይዘናል። በአዋቂዎችና በነፍሰ ጥሮች ላይ በብዛት እንደሚከሰት የሕክምና ባለሙያው ዶክተር ፋንታሁን አለሙም ይናገራሉ። በጋምቢ መምህራን አጠቃላይ ሆስፒታል የህፃናትና የውስጥ ደዌ ስፔሻሊስት ዶክተር ፋንታሁን እንደሚሉት የልጅነት ልምሻ ወይም ፖሊዮ የያዘው ሰው በወቅቱ ካልታከመ የነርቭ ስርአትን በማዛባትና የእጅና የእግር መስነፍ ከፍ ሲልም ለሞት የሚዳርግ በሽታ እንደሆነ ተናግረዋል። የባህር ዳሯ ዘጋቢያችን ከዶክተር ፋንታሁን አለሞ ጋር ቆይታ አድርጋለች። ስለ በሽታው ባህሪ ከሚያብራሩበት ይጀምራል። ፖሊዮ በአማርኛ አጠራር የልጅነት ልምሻ፣ ፖሊዮ ማይላይትስ በተባለ ቫይረስ፣ በአይን የማይታይ ተህዋሲያን አማካኝነት የሚመጣ በሽታ ነው በዋናነት የነርቭ ስርዓትን የሚያጠቃ ስሙ መጠሪያ የልጅነት ልምሻ ይባላል ማለት ነው። በዋናነት የሚያጠቃው ከአንድ ዓመት እስከ አምስት ዓመት ያለው ህፃናት ነው። በእርግጥ አዋቂንም ጎልማሳ እድሜም ሊያጠቃ ይችላል። በእርግዝና ወቅትም እንደዚህ ሊከሰት ይችላል። ፖሊዮ ቫይረስ ሶስት አይነት ዝርያዎች አሉት። ሶስቱም በሽታውን ያስከትላሉ። የልጅነት ልምሻ ወይም ፖሊዮ ከሰው ወደ ሰው በፍጥነት የሚተላለፍ በሽታ ነው። እንዴት? መተላለፊያ መንገዱ በዋናነት ከእጅ ወደ አፍ በተበከለ ሰገራ አማካኝነት ነው። በቫይረሱ የተያዘ ህፃን፣ ቫይረሱ በሰገራ ውስጥ ለበርካታ ሳምንታትና ወራት ሊታይ ይችላል። ቫይረሱ ያለው ሰገራ ብክለት ሲኖር በተወከለ ምግብ ወይም መጠጥ ሊሆን ይችላል። ወይም በማንኛውም ከእጅ ወዳፍ ንክኪ ቫይረሱ ሊተላለፍ ይችላል ማለት ነው እና ሁለተኛ፣ ቫይረሱ በመተንፈሻ አካላት ፈሳሽ ውስጥ ሊኖር ይችላል። የተያዘ ሰው በሚያስነጥስበት ወቅት ወይም በሚያስልበት ወቅት ጠብታ ብናኞች ቫይረሱ ሊይዙ እና ሊያስተላልፉ ይችላሉ። ከአንድ ዓመት እስከ አምስት ዓመት ያሉ ህፃናት የመከላከል አቅማቸው ዝቅተኛ ነው፣ ለበሽታ ተጠቂ ናቸው። በተመሳሳይ መልኩ በእርግዝናቱ የመከላከል አቅም ዝቅ ስለሚል ኢንፌክሽን ከተከሰተ ወደ ከፋ ሽባነት ሊያስከሰል እንደሚችል ነው መረጃዎች የሚጠቅሙት ማለት ነው። አንዴ ኢንፌክሽን ከተከሰተ በኋላ አንድ በሰውነታችን ውስጥ ከገባ በኋላ ከ8 እስከ 14 ቀናት በኋላ የምልክቶች መታየት ይጀምራሉ። ቫይረሱ ይሄ ቫይረስ በሰውነታችን ከገባ በኋላ የተለያዩ ደረጃዎች አሉት። በአብዛኛው ከዘጠና አምስት ፐርሰንት ምንም ምልክት ሊያሳዩ ይችላሉ። ግን እነዚህ ሰዎች ቫይረሱን ሊያስተላልፉ ይችላሉ። በሰገራቸው ለበርካታ ወራት ወይም ሳምንታት ቫይረሱ ሊኖር ይችላል፣ ለሌላ ሰው ሊያስተላልፍ ይችላሉ። ወደ አምስት ፐርሰንት አካባቢ የሚሆኑት ደግሞ እለታዊ ምልክቶች ሊኖሯቸው ይችላሉ። ለምሳሌ እንደ ሙቀት የምግብ ፍላጎት መቀነስ፣ ራስ ምታት፣ ማስመለስ፣ ጉሮሮ መካከር እንደዚህ አይነት ስሜቶች ሊኖሮች አሉ። ሁለት ወይም ሶስት ቀን ቆይቶ እንደ ጉንፋን አይነት ስሜት ሆኖ ሊጠፋ ይችላል። ወደ አንድ ፐርሰንት ደግሞ እንደ ማጅራት ክትል ምልክት የሚያሳዩበት ሁኔታ አለ። ከላይ የጠቀስኳቸው ምልክቶች በተጨማሪ ማጅራት መገተር፣ ከፍተኛ የሆነ ራስ ምታት ስሜት ሊኖር ይችላል። እነዚህ ሰዎች ከቀናት በኋላ ይሻላቸዋል። ፈጣን ነው። እነዚህ ምልክቶች ነው ያሉ። ቀጥሎ የነርቭ ማጥቃት ምልክቶች ይታያሉ ማለት ነው። ይህ ማለት እጅና እግር መስለል ምልክቱ ከታየ ቀን፣ ሁለት ቀን፣ ሶስት ቀን በኋላ እነዚህ ዓይነት ምልክቶች ሊታዩ ይችላሉ። አጣዳፊ የሆነበት የሚሆንበት ምክንያት ምንድን ነው? ከእጅና እግር መስለል ተጨማሪ ሌሎች አካላት በጡንቻ የሚሰሩ አካላት ሊወዳ ይችላል። ለምሳሌ መተንፈሻ የመተንፈሻ አካል ከቦዳ አጣዳፊ ነው ያለ እርዳታ ምናልባት ሞቱ ከፍተኛ ነው የምንበት የማለፍ እድል ከፍተኛ ነው። ሌላውም ጎሮሮ ላይ ያሉ ቁንጮችን ያጠቃል። እንደዛ አይነት ደረጃ ከደረሰ አንጎልንም ያጠቃል። እንደዛ አይነት ደረጃ ከደረሰ ወደ ስድሳ ፐርሰንቱ ያልፈት ህይወት ሊያጋጥማቸው ይችላል። ፖሊዮ እንዴት ሊታከም ወይስ ሊፈወስ ይችላል? ብለን ለዶክተር ፋንታውን ያነሳ ነው። ሌላው ጥያቄ ነው፣ መከላከልም ፖሊዮ ጭራሽን ማጥፋት ይቻላል። መከላከል የሚቻለው ፍቱን የሆነ ክትባት አለው። አሁን በአሁኑ ወቅት የሚሰጡ ሁለት አይነት ክትባቶች አሉ። አንድ አፍ ጠብታ፣ ሁለተኛው ደግሞ በማፊያ አማካኝነት በጡንቻ የሚሰጣለው። ዋናውን መከላከል ላይ ማተኮር ነው ያለብን። እርግጥ ያው ፖሊዮ ላይ ብዙ የተሰራ አለ ፖሊዮን ለማጥፋት ካለ ነው ፖሊዮን ለማጥፋት የተሰራበት ያለን ሁኔታ አለ። ግን አልፎ አልፎ ያው በተለያዩ ሀገራት ይከሰታል። በእኛ ያም ሀገር ከቅርብ ጊዜ ወዲህ ኬዞች የታዩበት ሁኔታ እንዳለ ነው ሪፖርቱን የምንሰበስበው ማለት ነው። በስድስት ወር ውስጥ የሚመለስ እድል አለው። ደረጃው እንደዛ ነው። ስድስት ወር ካለፈው ግን ዘለቄታ የሆነ ችግር ይገጥማቸዋል ማለት ነው። እንግዲህ ክትባቱ የምንሰጠው ምንድነው? በጠብታ መልክ የሚሰጠው አራት ክትባቶች አሉ። እንደ ተወለደ ይሰጣል ወይም በተወለደ በሁለት ሳምንት ውስጥ የመጀመሪያው ኦፒ ዜሮ የምንለው ነው። ከ45 ቀን ላይ ቀጥሎ በየወሩ እስከ ኦፒስሪ ድረስ ይሰጣል ማለት ነው። ሶስተኛው፣ አራተኛው ላይ ኦፒስሪ የሚባለው ላይ አብሮ በመርፌ መልክ የሚሰጠው ይሰጣቸዋል ማለት ነው። እንደዛም ሆኖ እንደዛ ሆኖ የመከላከል አቅሙ እስከ 90 ፐርሰንት ይደርሳል። ስለዚህ የክትባት ስፋቱን በማስፋት ብዙ ሕፃናትን በመከተብ ፖሊዮ እንዳይከሰት ማድረግ ይቻላል ማለት ነው። ሐኪሙን ይጠይቁ ተከታዩ መሰናዷችን ነው። በዛሬው ሐኪሙን ይጠይቁ መሰናዷችን ብርሃን በእንቅልፍ ላይ ያለውን ሚና አስመልክቶ ከእንቅልፍ አጠባበቅና ልዩ ሕክምና ባለሙያ ጋር ያደረግነውን ቃለ ምልልስ ከተከታተሉ አድማጭ ለተላከ ጥያቄ የተሰጠ ሙያዊ ምላሽ ነው። ሙያዊ ትንታኔውን የሚሰጡን የእንቅልፍ የሳምባ ና የጽኑ ህሙማን ልዩ ሕክምና አዋቂው ዶክተር አሰፋ ጀጃው ናቸው። አሉላ ከበደ ነው ያነጋገራቸው። ጤና ይስጥልኝ አሉላ፣ የዛሬው የአድማጭ ጥያቄ በቀጥታ ስም ተጠቅሶ ለእርሶ የተላከ ነው። የቀደመውን ቃለምልልሳችን ያደመጡት ቋሚ የፕሮግራሙ ተከታታይ አቶ ካሳሁን ይበልጣል በገዛ እንደ በታቸው ያቀረቡትን ጥያቄ እንስማና እንመለስ። ሰላም አሉላ፣ እንደምን ሰነበትክ? የእንቅልፍን አስፈላጊነት በሚመለከት ከታዋቂው የህክምና ሊቅ ዶክተር አሰፋ ጋር ያደረከውን ተከታታይ ውይይት በጥሞና አድምጬው ነበር። በእውነቱ ጠቃሚ ትምህርት የሚሰጥ ነው። እናመሰግናለን። ሆኖም እንቅልፍና ብርሃን ያላቸውን ዝምድና በሚመለከት የሰጡት አስተያየት ትንሽ ግር ብሎኛል። እንዲያውም ተዳፈርካት በለኝ እንጂ ነገሩ ትክክል ስለመሆኑም ጥርጣሬ ያለ ነገር ላብራራ አብራራ እኔ ዓይነ ስውር ነኝ ከስምንት ዓመት እድሜ አካባቢ ጀምሮ ከብርሃን ጋር ጉዳይ የለኝም። ጧጧትም ብርሃን ለማየት ሞክሬ ያላውቅም። ብርሃን በአይኖሮ ብዬም ተጨንቄ ያላውቅ። ግን አልፎ አልፎ ከሚያጋጥመኝ የእንቅልፍ ማጣት በጠለኛ ችግር በቀር የከፋ የእንቅልፍ ችግር የለብኝም። ይህም ቢሆን ምናልባት የሚያሳስብ አንዳንድ ነገር ወይም በቅጡ ያልቋቸውን በእንጥልጥል ያለ ጉዳይ ሲኖረኝ እሱን ማሰላሰል ትንሽ እንቅልፍ ይነሳኝ ይሆናል እንጂ ከብርሃን ማየት ወይም ማጣት ጋር የሚቆራኝ አይመስልኝም። ማታ ማታም ቢሆን ባለቤቴ መብራቱን አጥፋው ስለምትለኝ አጠፋው ይሆናል እንጂ እንቅልፌን እንዳያውቀኝ ስል የማደርገው ልዩ ጥረት የለም። ታዲያ ሳይንሱ አይነ ስውራና አይመለከትም ማለት ነው? እንዲንዳለ ደግሞ ሳይንስ ነው። ታዲያ ዶክተር በዚህ ጉዳይ ላይ ምን ይላሉ? የተደረገም ጥናት ካለ ቢያሰሙሩን። አመሰግናለሁ። ካሳሁን ነኝ ከቨርጂኒያ። ዶክተር አሰፋ እንደተከታተሉት አቶ ካሳሁን በዝርዝር ነው ያቀረቡት ጥያቄያቸውን። ለመሆኑ የአይን ብርሃንን ማጣት ብርሃንን አለማየት፣ ቀደም ሲል በተነሳው ብርሃንና እንቅልፍ ባላቸው ዝምድና ላይ ለውጥ ያመጣ ይሆን ወይንስ የተለየ ሁኔታ ይኖር ይሆን? ለአይነ ስውራንስ እንዴት ነው የሚሰራው? አመሰግናለሁ አሉና አቶ ካሳሁንም ለጥያቄው አመሰግናለሁ። እንግዲህ ሁለት ነገር ነው አንደኛ ብርሃን ያጣንበት መጀመሪያ ወደዚህ ዓለም ስንመጣ ከመጀመሪያው ከሆነ ከእናታችን ማዕፀን ስንወጣ ማየት የተሳነን ከሆነ በእርግጠኝነት የእንቅልፍና የመንቃት መዘውራችን ሳይክሉ የተዛባ ነው የሚሆነው። እሱ እንግዲህ ይሄ ፍሪ ራን የምንለው አለ። ቀንና ማታን የአእምሯችን የእንቅልፍ ሴንተር በስርዓት መንገር ያቅተዋል። እና ማታ ላይ ልነቃ እንችላለን፣ ቀን ላይ ደግሞ እንቅልፍ ሊያስቸግረን እንችላለን። ነገር ግን ብርሃን ጋር ያለን ግንኙነት ደግሞ ባይናችን ምክንያት የተቋረጠው እድሜያችን ለምሳሌ እንደ እሳቸው ስምንት ዓመት አካባቢ ድረስ ማየት ከቻሉ ብርሃንም የተወሰነ ልምምድ አድርጓል ማለት ነው ሴንተራቸው። ስለዚህ በዛ ውድመኛ ናቸው እሳቸው። ሁለተኛው ደግሞ አንድ ነገር ሁልጊዜ ሳይንስ ወደ ሌላው ህብረተሰብ በሙሉ በብርሃን ማጣት ምክንያት የእንቅልፍና የመንቃት መዛባት ይደርሳል ብለን ስንናገር መቶ በመቶ ላሉት ሰዎች በሙሉ ማለት አይደለም። ሁልጊዜ በህክምና ቤንሸፕ ከርብ የምንለው አለ። እንደ ጫፍና ጫፍ ያሉ ሰዎች ይኖራሉ። ዘጠና አምስት በመቶ የዛ ተጠቂ ቢሆን እንኳን አንድ በመቶ በዚህ በኩል ወይም አምስት በመቶ በዚህ በኩል ደግሞ የምንለው ነገር እነሱ ላይ ላይደርስ ይችላል እና እሳቸው እድለኛ ናቸው ነው ምለው። ምክንያቱም የዚህ መዛባት እሳቸው ላይ አልታል። በአሜሪካ ነገር ግን ለምሳሌ ከአንድ ሚሊዮን በላይ አይነ ስውራን አሉ ተብሎ ነው የሚገመተው። ከዚህ ውስጥ ሙሉ በሙሉ ብርሃን ወደ ብሬን ሴንተራቸው የማይገባ ወደ ሶስት መቶ ሺህ ይሆናል ተብሎ ይገመታል። ከዛ ውስጥ እንግዲህ ወደ ሰባ አምስት ፐርሰንት የሚሆነው የዚህ ችግር ተዘጊ ነው። በዚህ ምክንያት ለዛ ህመም የመከላከል ተብሎ የተሰራ መድኃኒትም አለ። መድኃኒቱ ምንድን ነው የሚያደርገው? ሰዎች ማታ መተኛ ስለሚያስቸግራቸው፣ ቀን ላይ ደግሞ መንቃት ስለሚያስቸግራቸው በአንድ ሰዓት እንኳን የዚህም ዝውውር እንዲስተካከል ወደኋላ እንዲሳብ ያደርገዋል። እና ይሄ ችግር ያለ ነው። በብዛት በሰዎች ላይ ይታያል። አይነት አንድ ላይ እሳቸው ግን እንግዲህ ከዚህ ድለኛ ሆ እንጂ ሳይንሱ እርግጠኛነት ያለው ነው። በየጊዜውም የሚያጋጠመለው እንዲያውም እኔ እድለኛ ሆኜ ይህ መድኃኒት በሚወጣበት ጊዜ ጥናቱም ላይ ገና ከመጀመሪያው ተሳታፊም ስለነበርኩ በሰው ልጅም ላይ ዓይነ ስውራን በሆኑ ላይ ለማየትም ችያል ነው። የተወሰኑም አስ የሚከታተላቸው ሰዎች አሉ። መልካም ስለ ብርሃን ካነሳን አይቀር ይህ በብርሃን የሚመራ ጭንቅላታችን ውስጥ ያለ ቦታ የእንቅልፍ መንቃት እና የምኝታን ሰዓት በዛ ስሜት እንድንከተል የሚያደርገው ማዕከል ራሱ ባለመከተላችን ሊታወክ ይችላል። በትክክል ብርሃን መኖር በሌለበት ጊዜ ብርሃን እንዳይኖር በማድረግ በሰዓቱ ባለመተኛት እንቅልፍ የሚያዛቡ ነገሮችን በልማድ በጣም ብዙ ጊዜ የምናደረግ ሰዎች፣ ባለፈው እንዳነሱት የሌሊት ስራ ላይ የሚጠመዱ ሰዎች፣ በቋሚነት ያንን ህግ የሚገሱ ሰዎች ዘላቂ ችግር ሊገጥማቸው ይችላል። ያን አይነት ነገር ሊያሳስብን በቋሚነት እሱ የሚያስከትለው ነገር ይኖር ይሆን? አዎ፣ አለ። እንግዲህ ምንድን ነው ይሄ አይምሯችን ላይ ያ ፕራኪያዝማቲክ ኒክላይ ነው የሚባለው ሃይፖታላመስ ምንለው ለብርሃን የሚገዛው ባዮሎጂክል ክሎክ የምንለው የእኛን መዘውር የሚያስተካክለው በሱ ምክንያት ደግሞ በብሉ በሰውነታችን ውስጥ ሌላ ደግሞ ሚኒ ክሎኮች አሉ አነስ አነስ ያሉ ደግሞ ሰርክል መዘውር የሚያደርጉ ሲስተሞች አሉ። ይሄ ነገር ጠቅላይ ያለ፣ ጠባ ላይ ያለ፣ ልብ ላይ ያለ፣ እያንዳንዱ ሴል ላይ አለ። የዛ መዛባት እያንዳንዱ ሴል ደረጃ ድረስ ሁሉ የምንሰራውን ፕሮቲን፣ የምናምነጨውን ኬሚካል፣ የኒውሮ ኬሚካል ምንድነው ሁሉ የመወሰን አቅም አለው። በዚህ ምክንያት ብርሃን፣ መንቃትና መተኛት በሚዛቡበት ጊዜ ከፕሮቲን መስራት ጀምሮ እስከ ዋናው የሰው ልጅ ደግሞ የአይምሮ መዛባት ድረስ ሊያስከተል ይችላል አንደኛ ብርሃን ማታ ለአንድ ሰዓት ብቻ እንኳን ብንሰጥ ተጨማሪ ብርሃን መተኛት በሚገባን ብርሃን በማጥፋት በሚገባን ሰዓት ላይ ስኳራችን ሁሉ የደም ስኳር ደረጃ ይዛባል እንዲያውም በጣም በበለጠ ሁኔታ ምንድን ነው የሚያሰጋው ሴሎቻችን ራሳቸውን የሚያድሱበት ጊዜያት አሉ እያንዳንዱ የሰውነታችን ሴል በየጊዜው ስለሚቀያየር እሱ ፕሮግራም ሴል ደጅ ይባላል እሱን ሁሉ ሊያዛባ ይችላል። እድሜን ሊያሳጥር ይችላል። ለካንሰር አይነት ህመሞች ደግሞ ሊያጋለጥ ይችላል የሚልም ጥርጣሬ ስላለ በዛ ደረጃም በጣም ብዙ ናቶች የተደረጉ ነው ያሉት እና ቋሚ ጉዳት አለው። መልካም፣ የእንቅልፍ ጉዳይ አሳሳቢ የሆነባቸው ይሄን ምክር ከልባቸው እንደሚወስዱ ተስፋ አድርጋለሁ። ሌሎቻችንም እንቅልፍ አያስቸግረንም የምንል በዘላቂው ከእንቅልፍ ጋር የተያያዘ ጤናችን እንዲጠበቅ የሚመከረውን በአግባቡ እንከተላለን። አድማጫችንን አቶ ካሳሁን ይበልጣልን እናመሰግናለን ለጥያቄያቸው። ሌሎች አድማጮቻችንም ጥያቄዎቻችሁን ላኩ። ዶክተር አሰፋ እንዲህ እንደ ዛሬው በየወቅቱ ፕሮግራማችን ላይ የቀረቡ ሙያዊ ማብራሪያ ለመስጠት ሁሌም ፈቃደኛ ናቸው። ዶክተር አሰፋ ለሙያዊ ትንታኔው ለጊዜው አመሰግናለሁ። እግዜር ይስጥልኝ። እግዜር ይስጥልኛ። ለሰኞ ምሽት ወደ ያዝነው የመጨረሻ ዝግጅታችን እናልፋለን። ስፖርት በኬኔዲ አባተ። የአራተኛው የኤቢሲ ኢትዮጵያ ንግድ ባንክ የስፖርት ሽልማት አሸናፊዎች ሽልማታቸውን ተረክበዋል። በተለያዩ ዘርፎች አሸናፊ የሆኑ የ2013 ዓ ምት የኢቢሲ ምርጥ ስፖርተኞችና አሰልጣኞች ቅዳሜ በሸራተን ሆቴል በተካሄደ ደማቅ መርሃ ግብር ላይ ነው ሽልማታቸውን የተረከቡት። በቅርቡ በተካሄዱ ዓለም አቀፍ ውድድሮች በቶኪዮ ኦሎምፒክ የወርቅ ሜዳሊያ በቤልግሬዱ የዓለም አትሌቲክስ የቤት ውስጥ ሻምፒዮንሽፕም እንዲሁ ወርቅ ያሸነፈው ሰለሞን ባረጋ በወንዶች አትሌቲክስ ዘርፍ የ2013 ዓ ምት ምርጥ አትሌት የኦሎምፒክ የነሐስ ሜዳሊያ ባለቤቷና በቤልግሬዱ ሻምፒዮን ሺፕ በ1500 ሜትር የወርቅ ሜዳሊያ ያሸነፈችው ጉዳፍ ጸጋዬ በሴቶች ዘርፍ የአመቱ ምርጥ አትሌት ተብላለች። በሴቶች እግር ኳስ ተጫዋች ዘርፍ ሎዛ አበራ፣ በወንዶች ዘርፍ ደግሞ አቡበከር ናስር የአመቱ ምርጥ ተጫዋችነትን ክብር ተጎናጽፈዋል። በቶኪዮ የፓራሊምፒክ ውድድር ላይ በ1500 ሜትር ለኢትዮጵያ በዘርፉ የመጀመሪያውን የወርቅ ሜዳሊያ ያስገኘችው አትሌት ትዕግስት ገዛኸኝ የአመቱ ልዩ ተሻ ተሸላሚ ሆናለች። በአትሌቲክስ አሰልጣኞች ዘርፍ ተሾመ ከበደ፣ በወንዶች እግር ኳስ አሰልጣኝ ዘርፍ ስዩም ከበደ እንዲሁም በሴቶች እግር ኳስ አሰልጣኝ ዘርፍ ብርሃኑ ግዛው የ2013 የኢቢሲ ኢትዮጵያ ንግድ ባንክ አሸናፊዎች ናቸው። በአራት ኦሎምፒኮች ኢትዮጵያን የወከሉት አንጋፋ ብስክሌተኛ ገረመው ደንቦባ የህይወት ዘመን ተሸላሚ በመሆን ከጠቅላይ ሚኒስትር አብይ አህመድ እጅ ሽልማታቸውን ተረክበዋል። ጠቅላይ ሚኒስትሩ ሽልማቱን ካስረከቡ በኋላ በዝግጅቱ ላይ ባስተላለፉት መልእክት ይህም ብለዋል ተናግረዋል። የዕድሜ ልክ ተሸላሚውን በማግኘቴ በመጨበጤ እና ሰላምታ በማቅረቤ ክብር የሚሰማኝ መሆኑ ገልጽላችሁ እፈልጋለሁ። እነዚህን በተጓድሏቸውና በታሪካቸው ለሀገር የኩራት ምንጭ የሆኑ ግለሰቦች ማበራከት ማብዛት ያስፈልጋል የምናበረክተው ስናመሰግን የምናበረክተው ስናደንቅ ነውና የማድነቅ የማመስገን ባህላችንም እንዲሁ እንዲጎለብት ያስፈልጋል። የ2013 ምርጥ ስፖርተኞች ሽልማት ስነ ስርዓት በኮቪድ-19ና በሰሜኑ ጦርነት ምክንያት ሳይካሄድ መቆየቱ የተገለጸ ሲሆን በቅዳሜው መርሃ ግብር የተለዩት አሸናፊዎች ዋንጫና ከ7 ሺህ እስከ 100 ሺህ ብር የገንዘብ ሽልማት ተበርክቶላቸዋል። አትሌት ሞስነት ገረመው በሴውል ማራቶን የቦታውን ክብረ ወሰን በማሻሻል አሸነፈ። በዓለም አትሌቲክስ የፕላቲኒየም ደረጃ ባለው የደቡብ ኮሪያ 76ተኛው የሴውል ማራቶን ኢትዮጵያዊው አትሌት ሞስነት ገረመው የቦታውን ክብረ ወሰን በማሻሻል ጭምር አሸንፏል። አትሌት ሞስነት ትናንት የተካሄደውን የሴውል ማራቶን ውድድር ለማጠናቀቅ ሁለት ሰዓት ከ04 ደቂቃ ከ43 ሰከንድ የፈጀበት ሲሆን እርሱን በመከተል ሁለተኛው ነው ያጠናቀቀው ሌላኛው ኢትዮጵያዊ ሄርጳሳ ነጋሳ ነው። ብራዚል ብራዚላዊው ዳንኤል ዶ ናሲሜንቶ ደግሞ በውድድሩ ሶስተኛ ወጥቷል። ሶስቱም አትሌቶች ውድድራቸውን ለማጠናቀቅ የወሰደባቸው ሰዓት ከዚህ ቀደም በስፍራው ተይዞ ከነበረው የ2 05 13 የክብረ ወሰን ሰዓት በታች ነው። በሴቶች ምድብ ደግሞ የሴውሉን ማራቶን በድል ያጠናቀቀችው ሮማንያዊቷ ዮዋን ቼሊሞ ሜሊ ስትሆን ውድድሩን ለማጠናቀቅ የፈጀባት 2 ሰዓት ከ18 ደቂቃ ከ04 ሰከንድ ነው። ኢትዮጵያዊቷ አትሌት ሱቱሜ አሰፋ ደግሞ ከሜሊ 8 ሰከንድ ዘጊታ 2 ከ18 ከ12 በሆነ ሰዓት የገባች ሲሆን ሁለቱ አትሌቶች ያስመዘገቡት ሰዓት የስፍራው ክብረ ወሰን ሆኖ ተመዝግቧል። የዓለም አትሌቲክስ እንዳስነበበው በዚህ ውድድር ሶስተኛ የወጣችው ባህሬናዊቷ ዩኒስ ቹምባ ነች። ኬንያዊቷ አትሌት ጆይስ ቼፕ ኪሩይ በዶፒንግ ምክንያት የአራት ዓመት እገዳ ተጣለባት። የ2014 የኮመን ዌልዝ እና የአፍሪካ የ10 ሺህ ሜትር ሻምፒዮኗ ኬንያዊት አትሌት ጆይስ ቼፕ ኪሩይ እንደ ጎርጎሮሳውያኑ በ2019 ለአራት ዓመታት በጊዜያዊነት ተጥሎባት የነበረው እገዳ እንዲጸና ተወስኗል። የ33 ዓመቷ የረዥም ርቀት ሯጭ በ2016ና 2017 በተወሰዱ የደም ናሙናዎቿ ላይ ተገኝቷል በተባለ አበረታች ንጥረ ነገር ምክንያት ከሐምሌ 2019 ጀምሮ በዓለም አትሌቲክስ በጊዜያዊነት ታግዳ ነበር የቆየችው። እገዳው እንዲጸና የዓለም አትሌቲክስ ለስፖርት ገላጋይ ፍርድ ቤት ያቀረበው ይግባኝ ተቀባይነት አግኝቷል። በመሆኑም አትሌቷ ከሚያዝያ 6 2016 እስከ ነሐሴ 4 2017 ድረስ ያስመዘገበቻቸው ውጤቶች ሁሉ እንዲሻሩ የተወሰነ ሲሆን ይህም በ2016ቱ በሶስተኝነት ያስመዘገበችውን የቦስተን ማራቶን ውጤት ያካትታል። በነዚህ ጊዜያት ያገኘቻቸውን ሜዳሊያዎች የገንዘብና ሌሎች ሽልማቶች ሁሉ እንድትመልስም ተወስኗል። የስፖርት ገላጋይ ፍርድ ቤቱ ካስ በተጨማሪም የኬንያ ጸረ አበረታች መድኃኒቶች ኤጀንሲ 2000 የስዊስ ፍራንክ ወይም 2140 ዶላር ገደማ ለዓለም አትሌቲክስ እንዲከፍል አዟል። ኬንያ በመጀመሪያው ምድብ ከሚጠቀሱ ከፍተኛ የአበረታች መድኃኒቶች ወይም ዶፒንግ ተጋላጭ ሀገራት መካከል ስትሆን፣ በዚህም ምክንያት የኬንያ አትሌቶች ከዓለም ሻምፒዮና ወይም ኦሎምፒክ ጨዋታዎች በፊት ባሉት አስር ወራት ውስጥ ሶስት ምርመራዎችን ማድረግ ይጠበቅባቸዋል። የተከበራችሁ አድማጮች ለምሽቱ ያሰናደናቸው ዘገባዎች ተጠናቀዋል። ዝግጅቶቹን በመምራት ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ስርጭቱን ደግሞ በማቀናበር ኤልያስ አስማረ ከስቱዲዮ አብሮን ነበር። ግርማ ደገፋና ሲሳይ አሸናፊ በምስልና ድምፅ ቅንብር አብረውን ነበሩ። እዚህ ዋሽንግተን ዲሲ በሚገኙና አዲስ አበባ ባሉ መላ ባልደረቦቻችን ስም እሰናበታችኋለሁ። በነገው ምሽት እንገናኛለን። ለዛሬ ሰላም። aba ta da oe